እግዚአብሔር አምላካችንን እናመሰግናለን። ይህም መዝሙር ስናስብ የጌታን ፍቅር እንደምናስብ እርግጠኛ ነኝ። ዛሬ የምንመለከተው ክፍል የትንሣኤው ኃይል ናፍቆት በሚል ሐዋርያው ቅዱስ ጳውሎስ የትንሣኤውን ኃይል እንዳውቅ እመኛለሁ ካለው ክፍል ላይ የተዘጋጀ ነው። ቅድም እንዳነበብኩላችሁ እዚህ ፊልጵስዮስ ምዕራፍ 3 ቁጥር 10 እና 11 ላይ ሐዋርያው ቅዱስ ጳውሎስ ከቁጥር ስምንት አካባቢ ጀምሮ አንዳንድ መንፈሳዊ ምኞቶቹን ሲናገር እናያለን። እና ወደ ሰባት አይነት ምኞቶች እዛ ላይ ተዘርዝረዋል። ግን እነዚህ ምኞቶቹን ሲያስቀምጥ ምኞቶች ማለት ናፍቆቶቹን ሲያስቀምጥ በክርስትና ህይወት አላቅም። ምን ያህሎቻችሁ እንደዚህ በክርስቶስ ኢየሱስ ቤት አገልግሎት እንዲህ ና እንደዛ ላደርግ እፈልጋለሁ የሚል ፍላጎት እንዳላችሁ አላቅም። ግን ሐዋርያው ቅዱስ ጳውሎስ እንደዛ አይነት ፍላጎቱን ሲገልጥ ታያላችሁ። ግን ፍላጎቱን ከመጀመሩ በፊት ምንድ ነው ያደረገው? ምኞቶቹን ከማስቀመጡ በፊት የግል የህይወት ታሪኩን ዘርዝሯል። የግል የህይወት ታሪኩን ሲዘረዝር እኔ እንደ ብዙዎቻችሁ እንደምታውቁት ከአይሁዳዊ አይሁዳዊ ነበርኩ ከእብራዊ እብራዊ ነበርኩ እና ከአይሁዳዊ አይሁዳዊነት ባሻገር ደግሞ እንደ አይሁዳዊነት ብጠይቁ በስምንተኛው ቀን የተገረዝኩ እንዳውም ከአይሁዳዊነትም በጣም ፈሪሳዊ የነበርኩ አጥባቂ አጥባቂ አይሁዳዊ የነበርኩ ነኝ ብሎ ተናግሮ፣ ክርስቶስ ኢየሱስን ካወቅኩ በኋላ ግን ህይወቴ በሙሉ ተለውጧል እና የተለወጠ ህይወት አለኝ። ግን አሁንም አሁንም በተለወጠው ህይወቴ የምናፍቀውና የምጠማው ነገር አለ ብሎ ሲናገር ነው የምናየው። ግን እኔ እዚህ ጋር የሚገርም ነው ብዬ ስላይዱ ላይ እንደምታዩት ያስቀመጥኩት ነገር አለ። ይሄ ነገር የተጻፈው ሐዋርያው ቅዱስ ጳውሎስ እስር ቤት ውስጥ እያለ ነው። በተዝናና አይነት ሁኔታ ውስጥ በነፃ ሀገር ውስጥ ሆኖ ሳይሆን ሮም ከተማ ሮም እስር ቤት ውስጥ ቁጭ ብሎ ነው። ምናልባት እስር ቤት ያለን ሰው ምንድን ነው የምትመኘው? ምንድን ነው የምትናፍቀው ብላችሁ ብጠይቁት፣ እንደው ይችን ፀሐይ በነፃነት አይቻት ውጪ ከስራት ውጭ ሆኜ ከሰው ጋር እንደ ልቤ ተገናኝቼ፣ እንደ ቁጥር እስር ቤት ያሉ ሰዎች እንደ ቁጥር ነው የሚቆጠሩት ተብሎ ይታወቃል። እንደዛ ሳይሆን ነፃ ሰው ሆኜ መኖር ፈልጋለሁ አላለም አላለም። ምንድን ያለው አሁንም የምመኘው እምናፍቀው እምጠማው ክርስቶስ ኢየሱስንና በሱ ያለውን ነገር ለማወቅ ነው ብሎ ሲናገር ነው እና የተናገረው ቁጥር አስር ላይ። እንደገና ቁጥር አስርን ብትመለከቱ በጣም የሚደንቅ ነው። እንደገና አነብላችኋለሁ፣ ሀሳቡን ለማያያዝ ይጠቅማችኋል። ቁጥር አስር ላይ እሱንና የእሱን ትንሣኤ ኃይል እንዳውቅ የመከራውም ተካፋይ በሞቱም እንድመስለው ይሄ ምኞቱን ያስቀመጠበት ሀሳቦች ናቸው። እነዚህ በተከታታይ የተለያዩ የምኞቱ ሀሳቦች ናቸው። እሱንና የእሱን የትንሣኤ ኃይል ማወቅ እፈልጋለሁ ነው ያለው እና እኔ አንድ አራት ነጥቦች ስለ ጌታ ትንሣኤ ኃይል በትንሣኤ ቀን እንድንመለከት እፈልጋለሁ እና እዚህ የጌታ ትንሣኤ ኃይል ላይ እያንዳንዷን ነጥብ እንደዚህ እያደረጋት ነው። እንደዚህ አላደረግኩትም ነበር፣ ግን ያው ቀጥልበታለሁ። የጌታ ትንሣኤና ኃይሉ የሚለውን ስንመለከት በዚህ በትንሣኤ ቀን አንዳንድ ነገሮች ማሰብ አለብን። ጌታ ኢየሱስ ክርስቶስ በእርግጥ ከሞት ተነስቷል። ይሄ ታሪካዊ እውነት ነው። ዛሬም ጠዋት ፓስተር የሚናገረው ታሪካዊ እውነትነቱን ነው። እና እኔ እዛ ታሪካዊ እውነትነት ውስጥ አልገባም፣ ታሪካዊ እውነትነቱን ሁላችንም እናውቃለን ብዬ ስለማስብ እና በዚህ ታሪካዊ እውነት በሆነው እውነት ውስጥ ከሞት የተነሳውን ጌታ ኢየሱስን ጳውሎስ በራሱ ዓይን አይቶታል። አሁን አንዳንድ ነገሮችን ማሰብ ጥሩ ነው። በትንሣኤ ቀን ትንሣኤ በእርግጥ ለመሆኑ ማስረጃዎች ነበር ወይ? አንዱ ማስረጃ ራሱ ሐዋርያው ቅዱስ ጳውሎስም ዮሐን የአንደኛ ቆሮንቶስ ምዕራፍ 15 ላይ እንግዲህ በእያንዳንዱ ወንጌል መጨረሻ ስለ ትንሣኤ ተጽፏል። ግን አንደኛ ቆሮንቶስ ምዕራፍ 15 ሙሉ ወደ 57 ቁጥሮች ላይ ስለ ትንሣኤ ነው የሚናገረው ጳውሎስ። እና ምን ብለን ነው የምንጠራው? እንዳም አንደኛ ቆሮንቶስ 15ን ክላሲክ የሆነ የትንሣኤ ክፍል ነው ሙሉ ጭቅ ያለ የትንሣኤ ነገር የሚገኝ ቦታ ነው የሚገኝበት ቦታ ነው። እና ጳውሎስ ብዙ ሰዎች ጌታ ኢየሱስን አይተውታል፣ ወንድሙ ያዕቆብ አይተውታል፣ ሐዋርያት አይተውታል፣ አምስት መቶ የሚሆኑ ሰዎች በአንድ ጊዜ ተሰብስበው አይተውታል። በመጨረሻ እንደ ጭንጋፍ ለመሆን ደግሞ ለእኔ ምን አድርጓል ብሏል ታይቷል ብሎ እኔም ራሴ በአይኔ ይህንን ከሞት የተነሳውን ኢየሱስን አይቸዋለሁ ብሎ ራሱ እንደ ትንሣኤ ምስክር ሲናገር ታያላችሁ። ግን አንድ ጥያቄ መጠየቅ አለበት። ጌታ ኢየሱስ ከሞት እንዴት ነው የተነሳው? እንዴት ነው የተነሳው? መልሱ በእግዚአብሔር ኃይል በራሱም ኃይል መነሳቱን ነው የሚነግረን። ጌታ ኢየሱስ ክርስቶስ ገና ከመሞቱ በፊት ወንጌል እየተናገረ ራሴን ለሞት አሳልፌ እሰጣለሁ፣ ደግሞም ራሴን እኔ ራሴ ምን አደርገዋለሁ አነሰዋለሁ ብሎ ተናግሯል። እግዚአብሔር በኃይሉ ጌታ መንፈስ ቅዱስ በኃይሉ ጌታ ኢየሱስ ክርስቶስን አንስቶታል። እግዚአብሔር ይመስገን። እኔ የጌታን ትንሣኤ በተመለከተ አሁንም አንዳንድ ማወቅ ከሚገባን ነገሮች አንዱ በዓለም ታሪክ የጌታ ትንሣኤ የመጀመሪያ ነው። ሌሎች ሰዎች ከሞት ተነስተው ተመልሰዋል፣ የታወቀ ነገር ነው። ግን ከሞት ተነስተው ተመልሰው እንደገና ሞተዋል። ጌታ ኢየሱስ ግን ከሞት ተነስተዋል ድጋሚ እንዳይሞት በልዩ ኃይልና በልዩ አካል ነው የተገለጠው። እንደገና ለመከራ አይገለጥም። እንደገና በሰዎች ስልጣን ተገዢ አይሆንም። ቦታና ጊዜ የማያግደው ሆኗል። ጌታ ኢየሱስ አሁን እኛ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወንጌሎች ሁሉ የሚናገሩት በተዘጋ ቤት ውስጥ ዝም ብሎ ሲገባና ሲገኝ ነው የትም ቦታ በቅጽበት ከዚህ የተወሰነ የተለየ ቦታ ላይ ሲሄድ ነው። ጌታ ኢየሱስ ቦታ ጊዜ የማይገድበው ሆኖ ነው የተነሳ። ክስተቱ ተአምር ነው። ከተፈጥሮ እውነታ ውጭ ነው ማለት። በተፈጥሮ ውስጥ የሞተ ሰው ዝም ብሎ አይነሳም፣ ሲነሳም አላየንም። በእርግጥ ጌታ ኢየሱስ ከሞት ተነስቷል፣ እውነት ነው። ግን ይሄ ምን የሚያሳይ ነው? እኛም ራሳችን አንድ ቀን በእንደዚህ አይነት አካል የምንነሳ መሆናችን ነው። ምናልባት እዚህ ፊልጵስዩስ ምዕራፍ 3 የመጨረሻው ክፍል ላይ ሐዋርያው ዮሐንስ የጌታ ኢየሱስ ክርስቶስን ትንሣኤ ኃይል እንዳውቅ ብሎ በተናገረው ቦታ ላይ ስለ ልዩ ልዩ ሐሰተኛ አስተማሪዎች ተናግሮ ስለ ጌታ ስለ ኢየሱስ ክርስቶስ መምጣት ቁጥር 18፣ 19፣ 20 ና 21 ላይ እንዲህ ብሎ ተናግሯል። ስለ ሐሰተኞች የነሱ መጨረሻቸው ጥፋት ነው። የነሱም አምላካቸው ሆዳቸው ነው። የነሱም ክብራቸው በሀፍረታቸው ነው። ሀሳባቸው ምድራዊ ነገሮች ነው ብሎ ተናግሮ እኛ የኛ አገር በሰማይ ነው፣ ከዚያም አዳኙን ጌታ ኢየሱስ ክርስቶስን እንጠብቃለን። የእኛ አገራችን አሜሪካ አይደለም፣ ሰማይ ነው። ከዚያም ከሰማይ አዳኙን ጌታ ኢየሱስ ክርስቶስን እንጠብቃለን ብሎ ቁጥር 21 ላይ እሱም ነገሮችን ሁሉ ሳይቀር ለራሱ እንደሚያስገዛበት እንደ ኃይሉ አሰራር የእሱን የከበረ አካል እንዲመስል የእኛን የተዋረደውን አካላችንን ይለውጠዋል ብሎ የትንሣኤ አካል እኛም እንደሚኖረን ሲናገር ታያላችሁ። የጌታ ትንሣኤ ያሳየው ነገር የከፈለው መስዋዕትነት በእግዚአብሔር ዘንድ ተቀባይነት ማግኘቱንም ነው። ይህንንም ማሰብ በጣም ጥሩ ነው። ማለትም እኛ ያገኘነው ደህንነት እውነተኛ ነው፣ የማይወሰድ ነው፣ እርግጠኛ ደህንነት ነው፣ እውነተኛ ደህንነት ነው። ማንም ሰው በፖለቲካ በሰዋዊ አመለካከት ወይም ፍልስፍና የእኛን ደህንነት ሊቀይረው አይችልም። የእኛ ደህንነት እና የወደፊት መነሳታችን በጌታ በኢየሱስ ክርስቶስ መነሳት እርግጠኛና የተረጋገጠ ተደርጓል። እግዚአብሔር ይመስገን። ከዚህ የተነሳ ነው እሱ የትንሣኤ በኩር ሆኖ የዳኑ ሰዎችም ልክ እንደሱ እንደሚነሱ እኛም አማኞች ሁሉ አንድ ቀን ተነሺዎች መሆናችንን የሚያሳይ ነው። አሁን የሚቀጥለው ሀሳቤን እንድትመለከቱልኝ እፈልጋለሁ። ትንሣኤ ጌታ ኢየሱስ ክርስቶስ የተነሳበት ትንሣኤ በምን አይነት መንገድ የሆነ ትንሣኤ ነው የሚለውን ስታዩ በኃይል የሆነ ትንሣኤ ነው። ዝም ብሎ የሆነ ነገር አለድ። ስለዚህ ነው የትንሣኤ ኃይል ተብሎ እንዲነገርለት የሆነው በኃይል የሆነ ነገር ነው። የሞተ ሊበሰብስ የተዘጋጀ ሰውነትን አንስቶ ሕያው አድርጎ ያቆመ ነገር ከሆነ ትንሣኤ የተከናወነው በዝም ብሎ ነገር ሳይሆን በኃይል ነው። ይህንን የትንሣኤ ኃይል ብለን ነው የምንጠራው እዚህኛው ሀይል ላይ ነው እኔ ትኩረቴ እንዲደረግ የምፈልገው በዚህ በሀሳብ ላይ ትንሣኤ ከሚለው ቃል ጋር አብሮ ያለው ሐዋርያው ቅዱስ ጳውሎስ ሲናገር ቁጥር አስር ላይ ምንድን ያለው እሱንና የእሱን ትንሣኤ ኃይል እንዳውቅ ነው ብሎ የተናገረው። የጌታ ኢየሱስ ክርስቶስ ትንሣኤ በኃይል የሆነ ነገር ነው። ኃይል አለው። ራሱ ኃይል አለው። እና በግሪክ እዚህ ጋር ያስቀመጥኩት ቃል አለ፣ ዱናሚስ የሚለው ቃል ነው። እዚህ ጋር የተገለጠው ዱናሚስ ማለት ኃይል ነው። እኛ አገር ድማሚት ብለን የጠራነው ቃል ዱናሚስ ለሚለው እኩያ ነው። ድማሚት እንደምታውቁት ተራራዎችን ወይም ደግሞ ትልልቅ ድንጋዮችን የሚያፈርስ ኃይል ነው። ሲፈነዳ ብትንትናቸውን ነው የሚያወጣው። ይሄኛው እዚህ ግሪኩ ቃል ላይ ያለው ኃይል ወይም ዱናሚስ የሚለው ቃል ግን አፍራሽ፣ አውዳሚ ኃይል አይደለም። የሚገነባ፣ የሚለውጥ፣ የሚሰራ ኃይል ነው፣ በፖዘቲቭ መልኩ ማለት ነው። የሚያፈራረስ፣ የሚበታትን ሳይሆን የሚገነባ፣ የሚቀይር፣ የሚለውጥ ኃይል ማለት ነው። በመንፈሳዊና ቃሉ ከተገኘበት ከግሪክ ቋንቋ እንደምንረዳው ጠቃሚ ስራ የሚሰራን ኃይልና ጉልበትን የሚያሳይ ነገር ነው ማለት ከሞት የሚያነሳ መንፈሳዊ ጉልበት የሚሰጥ መንፈሳዊ ብርታት ሰጪ፣ ከምንም ነገር ሌላ አዲስ ነገር የሚያመጣ የእግዚአብሔር ኃይል ነው። አሁን እግዚአብሔር ሰማይና ምድር ይሁኑ ብሎ ሲናገር ሰማይና ምድር ወዲያውኑ ምን ሆነዋል? ሆነዋል። ከምንም ነገር አንድ ነገር እግዚአብሔር ያመጣበት ኃይል ነው። ይሄ ኃይል ነው የሞተውን የሚያነሳ የሚፈጥር ይሄ አገባቡ ይህንን ኃይል የሚሰጥ የሚያሳውቅ ሲሆን ምንጩ የዚህ ኃይል ምንጭ እግዚአብሔር ብቻ ነው። እግዚአብሔር ይመስገን። ምናልባት ይሄ የእግዚአብሔር ኃይል በዚህ በምድራዊ ዓይን ብንመለከተው በዓለም ላይ አሉ የተባሉ የኒክሌር መሳሪያዎችን በቀጥታና በቅጽበት ጸጥ ማድረግ የሚችል ኃይልም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታ ትንሣኤና ኃይሉ ጋር ስንመጣ ጌታ ኢየሱስ ከሞት የተነሳበትን ቀን እኛ ክርስቲያኖች እንድናከብር የተደረገው በሳምንቱ መጀመሪያ ቀን ነው። አንዳንድ ሰዎች የእሁድ የክርስቲያኖች እሁድ ሚስጢር አይገባቸው እና ሚስጢሩ ስለማይገባቸው ልክ እንደ ዓለማውያን ስራ ግቡ ሲባሉ ይገባሉ። ይህንን አድርጉ፣ ይህንን አታድርጉ በሰንበት ቀን ሲባሉ ያደርጋሉ። ይሄ የሳምንቱ መጀመሪያ ቀን እሁድ ተብሎ እኛ የምናከብረው የእኛ እሁድ ጌታ ኢየሱስ ክርስቶስ ከሞት የተነሳበትን ቀን የምናከብርበት ቀን ነው። ጌታ ኢየሱስ ከሞት የተነሳ በሳምንቱ መጀመሪያ ቀን ነው። ልክ ከሰኞ እስከ ቅዳሜ ስድስተኛ ሰባት ቀን ሆኖ የሳምንቱ መጀመሪያ ቀን እስከ ቅዳሜ ድረስ ተቆጥሮ የሳምንቱ መጀመሪያ ቀን እሁድ ነው የሚሆነው፣ ልክ በአይሁድ የቀን አቆጣጠር ከጌታ መነሳት ጀምሮ ክርስቲያኖች በሙሉ መሰብሰብ የጀመሩት በሳምንቱ መጀመሪያ ቀን ነው። ስለዚህ ይሄ የክርስቲያኖች የትንሣኤ ማክበሪያ ቀን ነው እና ይህንን ቀን መጽሐፍ ቅዱስ ላይ ብትመለከቱ የአማኞች የጌታ ቀን ተብሎ ነው የሚታወቀው። የማንኛችንም ቀን አይደለም። ጌታ ኢየሱስ የተነሳበትን ቀን የምናከብርበት ቤተ ክርስቲያን ስንመጣ መጽሐፍ ቅዱሳችንን ይዘን የሚያዩን ሰዎች በሙሉ የወደቁትም ያሉትም መላእክት በሙሉ የሚያዩት እነዚህ የትንሳኤውን ቀን የሚያከብሩ የትንሳኤው ቀን አክባሪዎች ናቸው ብለው ነው የሚያስቡን። በጌታ ቀን ቤተ ክርስቲያን እንሰበሰባለን። ጌታን እናከብራለን። ጌታን እናመልካለን በቃሉ መሰረት ከፍ ከፍ እናደርገዋለን። ስለዚህ ላለፉት ሁለት ሺህ ዓመታት ሳያቋርጡ በቤተ ክርስቲያን ይሰበሰቡ የነበሩት ክርስቲያኖች የትንሣኤ ቀን አማኞች መሆናቸውን ለማሳየትና የትንሣኤ መኖር ወደፊትም መኖር ምስክሮች መሆናችንን ነው። ስለዚህ እኛ እዚህ እሁድ ስንመጣ ጌታችን ተነስቶ ባለበት ቀን ላመልከው ነው የሚሄደው እንደገና ደግሞ እኔም ራሴ ጌታዬ እንደተነሳ አንድ ቀን በከበረ አካል ልዩ በሆነ አካል በኃጢአት የማይፈተን አካል ለድጋሚ በማይበሰብስ አካል ተነስቼ ለዘላለም ከእሱ ጋር እምኖር ነኝ ማለታችን ጭምር ነው እና በጣም ልዩ የሆነ ትርጉም ያለው ቀን ነው አለማችን እኔ ይህንን እላለሁ በከፍተኛ ደረጃ ከምትዋጋቸው የክርስትና እውነቶች አንዱ የትንሣኤ ቀን ነው ምናልባት ሰምታችሁኝ እንዲሁም ከዚህ በፊት ስናገር፣ ልዩ ልዩ ዝግጅቶች በአለማችን ላይ የሚደረጉት በትንሣኤ ቀን ነው፣ በእሁድ ቀን ነው። ለምሳሌ ስፖርት የሚዘጋው የብዙ ስፖርት ጨዋታ እሁድ ቀን ነው። እግር ኳስ ሲዘጋ የሚዘጋው እሁድ ቀን ነው። ኦሎምፒክ ሲዘጋ የሚዘጋው እሁድ ቀን ነው። አለም በሙሉ ክርስቲያኖች እንዳይሰበሰቡ ምስክርነታችን፣ እምነታችን እንዲቃለል አድርጋ ከምታጠቃው ቀን አንዱ የሰንበት ቀን ነው። እኛ ግን የትንሣኤ ቀን ስለሆነ ከዓለም ጋር የጌታ ኢየሱስ ክርስቶስን ክብርና አስደናቂ ስራ እንዳንዋጋ መጠንቀቅ ይኖርብናል። ግን አሁን እኔ በዚህ መልእክት ላይ እንድትረዱልኝ የምፈልገው ትንሣኤ ኃይል ያለው ነገር እንደሆነ ነው። ትንሣኤ የሆነው በኃይል ነው የሆነው በእግዚአብሔር ኃይል ነው። ትንሣኤ የሚያሳየው ወደፊትም በታላቅ ኃይል አንድ ቀን በቅጽበተ አይን ልክ አንደኛ ቆሮንቶስ 15ን ብታነቡ በቅጽበተ አይን ማለት አይናችንን ብልጭ ድርግም በምናደርግበት በዛ ሰከንድ ውስጥ እኛ ሁላችንም ከበሰበስንበት ቦታ ተነስተን በሚያስደንቅ ክብር ወደ ሰማይ ተለውጠን ከነፍሳችን ጋር እንደምንዋሃድ ነው። ይሄ ይሄንን ነው የጌታ ኢየሱስ ክርስቶስ ትንሳኤ የሚያሳዩ ማንም ሰው ክርስቲያን ከሆነ ማመን ያለበት እውነተኛ ነገር ይሄ ትንሣኤ እኛም የምንካፈለው ዘላለማዊ እውነት እንደሆነ ነው። ከዚህ የተነሳ ብዙ ሰዎች ሞትን እንደሚፈሩ የታወቀ ነው። ትንሳኤ እና በትንሣኤ እውነት ልባችን የጠነክረና የታተመ ከሆነ ሞትን እንደ ሌሎች ሰዎች የማንፈራ ሞት የማሸነፊያ ሚስጥር እንዳለን የሚያሳይ ነገር ነው። እግዚአብሔር አምላካችን የተመሰገነ ይሁን። ቀጥሎ የትንሣኤው ኃይል በአማኞች የሚል የትንሣኤውን ኃይል ማወቅ ነው የምናገረው። የትንሳኤው ኃይል በአማኞች ሕይወት ውስጥ የሚል ነጥብ አለኝ። ይህንን እናገርበታለሁ። አሁን የአማኞች ህይወትና እምነትን በተመለከተ የምናስበው አሁን መጽሐፍ ቅዱስ የሚናገረው እኛ ራሳችን የአማኞች ህይወት ከሞት የተነሳ አይነት ህይወት ነው። ኤፌሶን ምዕራፍ ሁለት ላይ ኤፌሶንን ብታነቡ ምን ይላል ሐዋርያው ቅዱስ ጳውሎስ? እናንተ በበደላችሁና በኃጢአታችሁ ምኖች ነበራችሁ ሙታን ነበራችሁ አሁን እግዚአብሔር ካለው ከትልቅ ፍቅሩ የተነሳ እናንተ ሙታን የነበራችሁትን ከክርስቶስ ኢየሱስ ጋር ምን ሰጣችሁ? ይላል። ህይወት ሰጣችሁ ብሎ ይናገራል። አሁን ሙታን ነበራችሁ የሚለው መቃብር ውስጥ የነበራችሁ ሰዎች ነበራችሁ አይደለም፣ በቁማችሁ የሞታችሁ ነበራችሁ ነው ሀሳቡ። አሁን እዚህ ላይ አንድ ቃል ጠቅሻለሁ። ምናልባት ፊልም የምታዩ ሰዎች ይህንን ታቁ ይሆናል ዞምቢዎች ዞምቢ የሚባል ነገር ሰምታችሁ ታውቃላችሁ። ዞምቢዎች በዚህ በፊልሙ ዓለም ውስጥ የሞቱ ሰዎች ግን የሚሄዱ ሰዎች ናቸው። ልክ በህይወት ያሉ የሚመስሉ ግን የሞቱ ሌላውን ሰው በህይወት ያለውን ሰው በልተው ወይም ደግሞ አጥቅተው የሚገሉ ወደ ራሳቸው ወደ ዞምቢነት የሚጨምሩ አይነት ፊልሞች ይታያሉ። ልክ አሁን ይሄ ጥሩ ምሳሌ ነው። ለኃጢአተኞች በህይወታችሁ እያላችሁ ሙታን ነበራችሁ የሚለው ልክ እንደ ዞምቢዎች የምትበሉ፣ የምትጠጡ፣ የምትሄዱ፣ የምትራመዱ፣ የምትንቀሳቀሱ ነበራችሁ ግን ኦፍኮርስ የሞታችሁ ናችሁ። እንደዛ ነበራችሁ። ይሄ የትንሣኤው ኃይል ልዩ ኃይል ልዩ ክብር ለእኛ የማይገባንን ልክ እንደ ዞምቢዎች የሆኑን ዞምቢን መቀየር አይቻልም፣ ወደ ሰውነት ማምጣት አይቻልም። ልክ ዞምቢን ቀይሮ ወደ እውነተኛ ወደ ጤናማ ሰውነት መቀየር የሚቻል ከሆነ መደረግ የሚችለው በኃይል ብቻ ነው። ልክ እኛንም እግዚአብሔር የቀየረን ልክ በዛ አይነት ኃይል ነው። የማይገባንን ሙታን የነበርነውን ከክርስቶስ ኢየሱስ ትንሣኤ ጋራ በሱ ስናምን አነሳችሁ ነው የሚለው የእግዚአብሔር ቃል። የሆነ የሕይወት ገጽታ ውስጥ አምጥቷችኋል። ከእግዚአብሔር ጋር አስታርቋችኋል። ዜግነታችሁን ቀይሮታል። ዳግም እንድትወለዱ አድርጓችኋል። ይሄ የሐዋርያው የቅዱስ ጴጥሮስ መልእክትን አንደኛ ጴጥሮስ ምዕራፍ ሶስት ላይ ብትመለከቱ ልክ እንደዚህ ነው የሚለው። አንደኛ ጴጥሮስ ምዕራፍ 3 ጴጥሮስ ገና መልእክቱን ለተበተኑት ክርስቲያኖች ሲጽፍ ምንድን ነው ያላቸው? የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በኤሽያ ና በቢቴንያ ሁሉ ለተበተኑት መጻተኞች በእግዚአብሔር አብ የቀደመ እውቀት መሰረት በመንፈስ መቀደስ ወደ መታዘዝና በክርስቶስ ኢየሱስ ደም ለመረጨት ለተመረጣችሁ ጸጋ ለእናንተ ይሁን፣ ሰላምም ይብዛላችሁ ካለ በኋላ የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። እሱም ኢየሱስ ክርስቶስ ከሙታን በመነሳቱ በምረቱ ብዛት እኛን ወደ ህያው ተስፋ እንደገና ወለደን። ኢየሱስ ከሞት ስለተነሳ ኢየሱስ ከሙታን በመነሳቱ እኛ ምን አገኘን ነው የሚለው። የዳግም መወለድ ህይወት አገኘን። አሁን ንዑስ ሬሴንታዊ እንደሆነ የትንሣኤው ኃይል በአማኞች ነው የሚለው በሐዋርያት ህይወት ውስጥ ጠዋት ፓስተርም የሚናገረው የነበረው ነገር የትንሣኤ ህይወት ትልቅ ለውጥ አምጥቶ ነበር። እነዛም በሙሉ መዘርዘር አይቻልም፣ በሐዋርያት ውስጥ የሆነውን ነገር ግን የሐዋርያቱ ምስክርነት በሙሉ የትንሣኤ ኃይል ውጤት ነበር። በጣም ፈሪዎች፣ የተንቀጠቀጡ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ካዩበት ጀምሮ ራሳቸውን የደበቁ ሰዎች ትንሣኤን ካዩ በኋላ በጣም ደፋሮች እንደ ጴጥሮስ አይነት በሰዎች ሁሉ ፊት ይፈራ የነበረ ሰው በሶስት ሺህ እና ከዛ በላይ በሆኑ ሰዎች ፊት ተናጋሪ ያንን በጊዜ በዛን ጊዜ የነበረውን ዓለም በከፍተኛ ደረጃ እንዲለውጡ ያደረገው ያ የትንሣኤ ኃይል ነበር። የትንሣኤን ኃይል ማወቅ እጅግ በጣም አስደናቂ ኃይልን ማወቅ ነው። ጳውሎስ በዚህ በህይወቱ ሲናገር ጌታ ኢየሱስ ክርስቶስን ሐዋርያት ሥራ ምዕራፍ 9 ላይ ለመጀመሪያ ጊዜ ባየበት ጊዜ ምንድን ነው እንዳደርግ የምትፈቅደው ብሎ ነው የጠየቀው። ከዛ በኋላ የጌታችን የኢየሱስ ክርስቶስ ትንሣኤ ዋና ሰባኪ ሆኖ ሲቀመጥ ነው የምታዩት። እና በጳውሎስ ህይወት ውስጥ፣ በሐዋርያት ህይወት ውስጥ ይሄ የትንሣኤ ኃይል በገባቸው ሰዎች ህይወት ውስጥ አንድ የሆነ ነገር እንደሚሆን ሁል ጊዜ እኔ አምናለሁ። እዚ ጋር ጽፌዋለሁ ምንድን ነው የሚሆነው ነገር? በህይወታችን ውስጥ የቫሊዩ ለውጥ እንዲሆን ያደርጋል። የቫሊዩ ለውጥ ማለት እኛ ቫሊዩ የምንሰጠው ነገር ይሄ ነገር ክቡር ነው፣ ይሄ ነገር በጣም ጠቃሚ ነው፣ ይሄ ነገር ለእኔ አንደኛ ነው የምንለው ነገር ቢኖር አሁን ጌታ ኢየሱስ ክርስቶስን ተቀብለን የትንሣኤውን ኃይል ስናውቅ ኢሚዲየትሊ ወዲያውኑ ይሄ አንደኛ የምንለውን ነገር ሁለተኛ ሶስተኛ ወረደን አንደኛ የምንለው የክርስቶስ ኢየሱስን ነገር ይሆናል ማለት ነው አሁን ሐዋርያው ቅዱስ ጳውሎስ እዚህ ፊልጵስዩስ ምዕራፍ 3 ላይ የተናገረው ያንን ነው ከፈሪሳዊ ከአይሁዳዊ አይሁዳዊ ከእብራዊ እብራዊ እንዳውም እንዳውም ከአይሁዳዊ ደግሞ ፈሪሳዊ ትምህርትን በተመለከተ በጣም የተማረ ሰው እና ሃይማኖትን በተመለከተ በጣም ሃይማኖተኛ፣ ክርስትናም በተመለከተ በጣም አሳዳጅ በጣም አሳዳጅ። እንደዚህ አይነትም ሰው ምንድን ነው የቀየረው? የክርስቶስ ኢየሱስ የትንሣኤ ህይወት፣ ሙሉ በሙሉ የነበረውን ትልቅ የሚለውን ነገር አስጥሎ ለዚህ እውነተኛ ህይወት እንዲሰጥ አድርጎታል። የጠቀስኳቸውን ነገሮች እዚህ ሳነብ እንደ ኪሳራ እንደ ጉድፍ እንደ ቆሻሻ የኔ አካል የኔ ክፍል ሊሆኑ አይገባቸውም ብዬ ምን አድርጋቸዋለሁ? ጥያቸዋለሁ። አስብሎታል። ይሄ የቫሊዩ ለውጥ የሚባለው ነገር ከዚህ በፊት ከባድ ዋጋ ያላቸው ናቸው የምላቸውን ነገሮች አሁን ዋጋ ቢሶች ናቸው ማለት እዚህ ጋር በእንግሊዝኛ ዲ ቫሊዩ አድርጋቸዋለሁ ወደሚል እውነት የሚያመጣ ነው። አልጠቀምባቸውም፣ አይጠቅሙኝም፣ አልፈልጋቸውም፣ ዋጋቢሶች ናቸው። የቫሊዩ ለውጥ ያመጣው ነገር የትንሣኤው ኃይል ነው። አሁን በህይወታችን እኔ እዚህ ጋ አንድ ነገር ተናግሬያለው በኋላ ላይ ይሄ የቫሊዩ ለውጥ በምን ላይ ያተኮረ ነው? በክርስቶስ ትንሣኤ ከሞት ወደ ህይወት በማምጣት ከሞተ እምነት ወደሚሰራ እምነት በማምጣት ከእርኩስ ህይወት ወደ ንጹህ እና ወደ ቅዱስ ህይወት በመቀየር የተመሰከረለት ከፍተኛ ለውጥ የሚያመጣ ህይወት ነው ይሄ የትንሣኤዊ ህይወት። ስለዚህ በጳውሎስ ህይወት ውስጥ ከፍተኛ ለውጥ አምጥቷል፣ አስደናቂ ለውጥ አምጥቷል። አንድ ሰው አማኝ ነኝ ብሎ በህይወቱ ምንም የቫሊዩ ለውጥ ካላደረገ ሁል ጊዜም አሁን ለምሳሌ በሰንበት ላይ እንኳን ሰንበት ክቡር ነው። ኢሳያስ 58 ብታነቡ ሰንበትን ክቡር ናት ብትላት እና እግዚአብሔር በዛን ቀን የሚገኝበት እና የሚቀድስበት የሚባርክበት ቀን እንደሆነ አድርገን ብትለያት እኔ ደግሞ አከብረሃለሁ ይላል። ማለት የቫሊዩ ለውጥ ማድረግ አለባችሁ ነው ሰው ሁሉን ነገር በድሮ ቫሊዩ ጌታን ከመቀበሉ በፊት፣ በድሮ ግምት፣ በድሮ ሀሳብ የጌታን ነገር የሚመለከት ከሆነ አደገኛ ህይወት ውስጥ ነው ያለው እና እዚህ ጋ አንድ ነገር ጽፌያለሁ። አንድ ሰው አማኝነኝ ብሎ በህይወቱ የቫሊዩ ለውጥ ከሌለ፣ ነገርን ሁሉ በአንድ ቫሊዩ የሚመለከት ከሆነ ክርስትና አልገባውም፣ ወይም በውስጡ ጌታ አልሰራም፣ ገና ጌታን አላወቀም ማለት ነው። ይህ እውነት ነው። ይሄ እውነት ነው። ስለዚህ በህይወታችን የትንሣኤው ኃይል የቫሊው ለውጥ አምጥቷል ወይስ አላመጣም የሚለውን ጠይቀን ንስሐ ወደ መግባት መሄድ የሚገባን እንደሆነ ለማወጅ እወዳለሁ። አሁን የጳውሎስን ናፍቆት ነው እያየን ያለ ነው። አሁን ሐዋርያው ያለውን ተመልከቱ። በህይወቱ የተሰራው የተከናወነው የቫሊዩ ለውጥ እንዳለ ሆኖ አሁንም እሱን የሱን ትንሣኤ ኃይል እንዳውቅ ነው ናፍቆቴ ሲል ይዘውዬ አብዷል እንዴ የሚያሰኝ ነገር ውስጥ ልታስቡ ትችላላችሁ። በህይወቱ የተከናወነ ነገር አለ። ጌታ ኢየሱስ ክርስቶስ አድኖታል። የትንሣኤውን ጌታ ኢየሱስ ክርስቶስን አይቷል እና የትንሣኤው ህይወት በህይወቱ ከፍተኛ ለውጥ አስመጥቷል ግን አሁንም አሁንም ይህንን ነገር ነው ማወቅ የምፈልገው ብሎ ነው እየተናገረ ያለው። እሱንና የትንሣኤውን ኃይል እንዳውቅ ነው የምፈልገው የምፈልገው የሚል ነገር ውስጡ አለበት። ለምን ለምን የሚል ጥያቄ ጠይቅ ያለው። እንደምታውቁት ብዙ ሰዎች ትንሣኤ በዓመት አንድ ቀን የሚመጣ ክብር ይመስላቸዋል። ብዙ ሰዎች የዓመት በዓል እንደዛ ነው የሚመስላቸው። ጳውሎስ ያለውን ስሙ፣ እሱንና የእሱን ትንሣኤ ኃይል እንዳውቅ ብሎ ሲል በየአመቱ አንድ ጊዜ ወይም አንድ ቀን ማለት ነው ወይ ብላችሁ ብትጠይቁት ጳውሎስ እንዲህ ነው የሚለው፣ ኖ አይደለም፣ በየዕለቱ፣ በየደቂቃው፣ በየሰከንዱ የክርስቶስን የትንሣኤ ኃይል እንዳውቅ ማለቴ ነው ብሎ የሚናገር ይመስለኛል። ለክርስቲያን ትንሣኤ የህይወቱ የየእለቱ የየሰዓቱ የየደቂቃው የየሰከንዱ የህይወቱ ማዕከል ነው። የትንሣኤው ኃይል መኖሪያችን ነው ማለት ነው። አሁን እኔ የትንሣኤው ኃይል የሚባለውን ኃይል አምጥቼ አምጥቼ አምጥቼ ለማስረዳት የምሞክረው የራሱ የእግዚአብሔር ኃይል ነው። ነገሮችን ካለመኖር ወደ መኖር ያመጣበት ኃይል ነው። ሙታንን የሚያነሳበት ኃይል ነው ነገሮችን የሚለውጥበት ኃይል ነው። የእኛንም ህይወት ይቅርታ ያለውና ክርስቲያን ሆነን እንድንኖር የሚያስችለን ኃይሉ ነው። ይሄ የትንሣኤው ኃይል ስለዚህ፣ የየእለቱ የመኖሪያችን ነው ማለት ነው። ዝም ብሎ ነገር አይደለም። ስለዚህ ሐዋርያው ቅዱስ ጳውሎስ የትንሣኤውን ኃይል እንዳውቅ በሚለው እውቀት ውስጥ የቃሉ ትርጉም እንደሚከተለው ተመልከቱ። የትንሣኤውን ኃይል እንዳውቅ ነው ነው ያለው ይሄ እውቀቱ ምን አይነት እውቀት ነው ደጋግሜ ተናግሬያለሁ መሰለኝ ይህንን የግሪኩ እውቀት እንደ አማርኛ እውቀት አይደለም ምናልባት በኦሮምኛ ላይ እውቀት ሁለት አይነት ሊሆን ይችል ይሆናል ግን በግሪክ ሁለት አይነት ነው አንደኛው ዝም ብሎ የአይምሮ እውቀት ነው ሁለተኛው ግን በህይወታችን የተዋሃደ ተግባራዊ እውቀት ነው የሚባለው ይሄ የትንሳኤው ኃይል ጳውሎስ እንዳውቀው የሚለው ነገር በህይወቴ ሰርቶ በህይወቴ ለውጥ አምጥቶ በየጊዜው ለውጥ እያመጣ በተግባር በህይወቴ የተቀመሰ እውቀት እንዲሆን ነው የምፈልገው የሚል ነው። ያ ከሞት ጌታ ኢየሱስን ያነሳው ኃይል እኔን ደግሞ በየቀኑ ከኃጢአት ፈተና፣ ከልዩ ልዩ ጭንቀት፣ ከልዩ ልዩ ህመም በህሊናዬ ታውቆ ነፃ የሚያወጣ የሚያበረታ፣ የሚረዳ ወንጌል በመስበክ በኩል በግልጥነት እንድሰብክ የሚያደርግ ኃይል ያንን ነው ላውቅ የምፈልገው የሚለው። በመንፈሳዊ የህይወት የስሜቴ ህዋሳት በነፍስና በህሊናዬ ተቀምሶና ታውቆ በስጋዊ ስሜቴ ህይወት ላይ ተጽዕኖ ያመጣ የሚያመጣ እውቀት ነው። ያንን እውቀት ነው እመኛለሁ የሚለው። ይሄ መንፈሳዊ ኃይል ነው፣ የእግዚአብሔር ኃይል ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የሚለው ትንሣኤ በሕይወቴ ሰርቾ አይቸዋለሁ ከክርስቶስ ጋር ከሞት አንስቶኛል ተነስቻለሁ ከዚያ የተነሳ ሕይወቴ ተለውጧል አዲስ ልብ አዲስ ሕይወት አዲስ ግንዛቤ አግኝቻለሁ በትንሣኤ ሕይወት ግን አሁንም አሁንም የምመኘው ያ ሕይወት እንደገና በሕይወቴ እንዲሰራ ነው ጳውሎስ ይህንን እውቀት እንደገና ፈልገዋለሁ ሲል አላውቀውም እያለ አይደለም። አላውቀውም ከዚህ በፊት አልቀመስኩትም፣ አላየሁትም እያለ አይደለም። አይቼዋለሁ፣ ቀምሼዋለሁ፣ በሕይወቴ ሰርቷል፣ ለውጦኛል፣ ከፈሪሳዊነት የክርስቶስ ኢየሱስ ሐዋርያ አድርጎኛል። ግን ካአሁንም በኋላ ላውቀው፣ ልኖርበት በየቀኑ በሕይወቴ እንዲሰራ የምፈልገው ይህንን ነው እያለ ነው። የትንሣኤ ሕይወት በሕይወቱ ሰርቷል። ግን አንድ ጊዜ ሰርቶ ታሪክ እንዲሆን አይደለም የሚፈልገው በየቀኑ በህይወቴ በየደቂቃው፣ በየሰዓቱ፣ በየሰከንዱ እንዲሰራ ነው። ይሄ ነበር የጳውሎስ ናፍቆት። አሁንም የጳውሎስ ናፍቆት ጥቂት እናገርበትና ወደ መደምደሚያ እመጣለሁ። ከመደበኛው ሰዓቴ አጠር አድርገዋለሁ መልእክቴ ጳውሎስ ለምን ላውቀው እፈልጋለሁ አለ የሚለውን ነገር ጥያቄ መልስ ጥያቄ ነገር አቅርቤ አንድ ሁለት ነገሮች እዚህ ጋር አስቀምጫለሁ። አንደኛ የክርስትና እምነት ማዕከላዊ የኃይል ስራ ምንጭ የክርስቶስ ኢየሱስ የትንሳኤ ኃይል ነው። ተመልከቱ፣ ስሙኝ በደምብ። የትንሣኤው ኃይል ከሞት ወደ ሕይወት የሚያመጣ ነው። ከሞት ወደ ሕይወት ብቻ አይደለም፣ ይህንን አካል ራሱ ልዩ የሚያደርግ ነው አሁን የጌታ ኢየሱስ ክርስቶስን አካል ስትመለከቱ የትንሣኤውን አካል ተዘጋ ቤት ውስጥ ሲገባ ታያላችሁ። ጌታ ኢየሱስ ክርስቶስ ሲነሳ መልአኩ የመቃብሩን ድንጋይ አንከባሎት ነበር አይደል? ግን የመቃብሩ ድንጋይ የተንከባለለው ሲነገር ሰምታችኋል ብዬ አስባለሁ። ጌታ ኢየሱስ እንዲወጣ አልነበረም። ሰዎች ገብተው የሆነውን ነገር እዛ ሬሳው እንዳያዩ ነው። ጌታ ኢየሱስ ሲነሳ በቅጽበት ይሄ አካሉ በሙሉ ተለውጦ በዛ ውስጥ የሚያልፍ ሆኖ ነው የተነሳው እንጂ ለመውጣት የሱን ስጋ ለማውጣት ድንጋይ ማንከባለል አያስፈልግም ነበር። ሰዎች ምን እንደሆነ እንዲያዩ ድንጋዩ ተንከባሏል። ያንን የሰራ ኃይል ነው የትንሣኤ ኃይል። እኛም ወደፊት ልክ ስንነሳ ልክ እንደዚህ ነው። የበሰበሰው ዱቄት እንኳን የሆነው አሁን እዚህ ሀገር ሬሳ ሲቀበር ሁለት አይነት ሶስት አይነት አቀባበር አለ። አካሉ እንዳለ ይቀበራል። እዚህ ኢንዲያና የተመሰረተ አኳሜሽን የሚባል የስጋም በሙሉ የሚያቀልጥና አጥንት ብቻ ቀርቶ አጥንቱ ብቻ ቁርጥርጥ ተደርጎ አንድ ቦታ እንዲቀበር የሚያደርግ አይነት ስርዓት አለ። እዚህ ኢንዲያና ገና በህግ አልተፈቀደም። ሌሎች ስቴቶች የሚሰራ። ሌላው ክሪሜሽን የሚባል ነው ክሪሜሽን ልክ ሬሳው እሳት ውስጥ ይገባል፣ ዱቄት ነው የምታገኙት። እና ልክ እንደዛ በክሪሜሽን ተቃጥለው እንኳን ዱቄታቸው የተቀበሩ ሰዎች በትንሣኤ ዕለት በቅጽበት ልክ እንደኔና እንደእናንተ ሆነው አካላቸው ከነፍሳቸው ጋር ይዋሃዳል። ዱቄት መሆን የትንሣኤን ኃይል እንዳይሰራ አያደርገውም። በጣም የሚገርም ነው የትንሣኤ ኃይል። ስለዚህ የክርስትና እምነት ማዕከላዊ የኃይል ስራ ምንጩ የትንሣኤ ኃይል ነው። የእግዚአብሔር ኃይል ነው። የመንፈስ ቅዱስ ኃይል ነው። ያ ኃይል ነው በህይወቴ እንዲሰራ መኛለሁ ብሎ ጳውሎስ የተናገረው። እናንተ ይህን ኃይል የማትመኙ ከሆነ በጣም ደካማ ክርስቲያኖች ነው የምትሆኑት። ሁለተኛው ለክርስቲያን የዕለት ኑሮ ድል፣ ጽናት፣ በፈተና ማሸነፍ፣ ዓለምን መናቅ፣ ኃጢአትን መጸየፍ፣ እውነተኛ ንስሐ መግባት ሁሉ ድል የሚገኘው በክርስቶስ ትንሣኤ ኃይል አማካኝነት ነው ለአገልጋዮች በአገልግሎት ጽናትና ድፍረት የሚኖራቸው የትንሣኤ ኃይል ሲኖራቸው ነው ልክ ቅድም እንዳልኩት ደቀ መዛሙርቱ ፈሪዎች ተንቀጥቅጠው በአንድ ቤት የነበሩ ሰዎች በይፋ ወጥተው በአደባባይ ኢየሱስ ክርስቶስ ተነስቷል ብሎ ለመመስከር የቻሉት በትንሣኤው ኃይል እምነት ነው አገልግሎት ከጌታ የተሰጠ አደራ ነው በጣም ከባድ ነው። ግን አሁን ምናልባት አሁን አሁን እንደምታውት አገልግሎት ከባድ ነገር ነው፣ ግን ከጌታ የተሰጠ አደራ ነው። አገልግሎት ከባድ ነገር ነው። ዝም ብሎ እንደፈለገን የምንሆንበት ነገር አይደለም። አገልግሎት ብዙ ውጣ ውረዶች አሉት፣ ፈተናዎች አሉት። እነዚህን ፈተናዎች ሳይገነዘብ ወይም ሳያይ አንድ ሰው አገለግላለው የሚል ከሆነ ተሳስቷል። ስለዚህ ይሄ እየተሳሳተው ሰው የክርስቶስን ኃይል አይፈልግም። በራሱ ኃይል የሚያገለግል ነው ይመስለው፣ ስለምናልባትም ደግሞ በድምፅ ብዛት ኃይል የሚያገለግል ነው ይመስለው። አገልግሎት ግን እንደዛ አይደለም። የትንሣኤ ኃይል ያስፈልገዋል። ለአገልግሎት ፈተናዎች ብዙ ምክንያቶች ይኖሩታል። ግን ዓለማችን ለምታቀርባቸው ማንኛውም ተግዳሮቶች ፈተናዎች በሙሉ ማሸነፍ የሚቻለው ሰው የክርስቶስን የትንሣኤ ኃይል በውስጡ አውቆ በዛ የክርስቶስ የትንሣኤ ኃይል ሲንቀሳቀስ ነው። እኔ እዚህ ጋር ዓለማችን ለእግዚአብሔርና ለእግዚአብሔር ነገር ከፍተኛ ጥላቻ አላት የሚል አመለካከት አለኝ። እውነት ነው። ሆስታይል ናት ዓለማችን። የዓለም ስርዓቱ በሙሉ ለክርስትና እምነት ሆስታይል ነው፣ ጠላት ነው። እግዚአብሔርን እየመሰሉ ለመኖር የሚወዱ ሁሉ ይሰደዳሉ፣ ብሎ ሐዋርያው ቅዱስ ጳውሎስ የጻፈው። ዓለምን የሚመስሉ ስደት የለባቸው። ምንም ጥያቄና መልስ አያስፈልገውም። ክርስቶስን ለመምሰል የሚፈልጉ ግን ብዙ ስደት አለባቸው። መወገዝ አለባቸው። መገለል አለባቸው። መናቅ፣ መጠላት። እውነት ነው። አንዳንድ ጊዜ እኛ አይተናል። ያስተማርናቸው ሰዎች ብዙ የረዳናቸው ሰዎች በድንገት ግልብጥ ብለው ስህተት ውስጥ ሲገቡ አይተናል። በተደጋጋሚ በተደጋጋሚ የሆነ ስህተት አሁንም፣ ነገም ደግሞ ከአንድ ወር በኋላ ሌላ ስህተት ውስጥ ከሶስት ወር ከስድስት ወር በኋላ ሌላ ስህተት ውስጥ አገልጋይ ያደረግናቸው ሁሉ ሲገቡ አይተናል። ሐዋርያው ቅዱስ ጳውሎስ ይሄ ነገር አጋጥሞታል። ገላትያ ላይ እንዴት ነው በዓይናችሁ ፊት እንደተሳለ ሆኖ ከነበረው ከክርስቶስ ኢየሱስ መስቀል ወደ ልዩ እምነት እንዴት ዞር አላችሁ? ይህንን ብቻ ልማር እወዳለሁ። ነገር ግን የሚያስቷችሁ እነሱ ከእግዚአብሔር አይደሉም። እንዳውም ይህንን ልዩ ወንጌል የሰበኩላችሁ ሰዎች ማንም ቢሆን በእግዚአብሔር ፊት የተረገመ ይሁን እስከሚል ድረስ ተማሮ ተናግሯል። እና አገልግሎ ቀላል ነገር አይምሰላችሁ ግን በጌታ በመንፈስ ቅዱስና በትንሣኤው ኃይል ሲደገፍ ሁሉን ነገር እንደ ቀላል እንድናሳልፈው የሚረዳ ኃይል ይኖረናል ማለት ነው። ስለዚህ እኔ እንደ መጨረሻ የምናገርበት ሀሳቤ የትንሣኤው ኃይል ናፍቆት የኛ የሁላችንም ናፍቆት መሆን እንዳለበት በማሳሰብ ነው። የትንሣኤው ኃይል ያማኞች ሁሉ ናፍቆት መሆን አለበት። የዘላለም ህይወታችን ተስፋ ያለው በትንሣኤው ኃይል አማካኝነት ነው። አንደኛ ቆሮንቶስ ምዕራፍ 15ን ጠቅሼዋለሁ። በቅጽበት አይን ተለውጠን መንግስተ ሰማይ የምንገባው በትንሣኤው ኃይል ነው። እዚህ ምድር ላይ የጌታ ኢየሱስ ክርስቶስ እውነተኛ ደቀ መዛሙርት ሆነን መመላለስ የምንችለው በትንሣኤው ኃይል ነው። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ቅድም ያነበብኩላችሁ ዜግነታችን ሰማያዊ ነው፣ ከዛም ሚመጣውን ክርስቶስን እንቀበላለን እንጠብቃለን ብሎ እሱ ሲመጣ ይሄ የተዋረደውን ስጋችንን የበሰበሰውን የራሱን ስጋ እንዲመስል ይለውጠዋል የተባለው በትንሣኤው ኃይል ነው። የትንሣኤውን ኃይል በየቀኑ ልናውቀው፣ በተግባር በህይወታችን ልናውቀው ይገባናል። ያንን እውቀት እንድንናፍቅ በዛ እውቀት ኃይል እንድንሞላ ይህንን እውቀት መናፈቅና መጠየቅ አለብን። ብዙ ጊዜ ሰዎች ያው በተለያየ አገልግሎት ውስጥ ሲሆን የሚጠይቁኝ ጥያቄ ጌታን ከተቀበልኩ ብዙ ዘመኔ ነው፣ ግን እንደምፈልገው እንደምፈልገው ክርስቲያን መሆን ያቅተኛል፣ ይቸግረኛል እና ምንድን ነው ማድረግ ያለብኝ የሚል ጥያቄ የሚጠይቁኝ ብዙ ሰዎች አጋጥመውኛል። እዚህ ጋ ሐዋርያው ቅዱስ ጳውሎስ የተናገረው ናፍቆት የሁላችንም ናፍቆት ቢሆን ከእንደዚህ አይነት ጥያቄ ነፃ እንወጣለን። ጌታችን ኢየሱስ ክርስቶስ በኃይሉ ይሞላናል። በፈተና ላይ በድል እንራመዳለን። የተለያየ ቻሌንጆች ውስጥ ብንገባ በድል አድራጊነት እንወጣለን። ያንን እውቀት የትንሣኤውን ኃይል ያወቁ ያ እውቀት በሕይወታቸው የሰራባቸው ሰዎች ለጌታ ለኢየሱስ ክርስቶስ እውነተኛ ምስክሮች ሆነው ቆመዋል። ዓለምን አሸንፈዋት ነበር። የዛን ጊዜ የነበረው ዓለም ልክ አሁን እንዳለንበት ዓለም የተመሳሳይ ጾታ ጋብቻ የገነነበት፣ ልዩ ልዩ የክህደት አምልኮቶች የቄሳር ራሱ ቄሳርን አምላክ ነው ተብሎ እንዲመለክ ያደረጉ የእምነት እንቅስቃሴዎች፣ ክህደቶች፣ ጣዖት አምልኮቶች የሞላበትን ዓለም ከኢየሩሳሌም ተነስተው የትንሣኤው የኃይል ምስክሮች የነበሩት ከኢየሩሳሌም ተነስተው እስከ ስፔን ድረስ ወንጌልን 30 ዓመት ባልሞላ ጊዜ አቀጣጥሎት ነበር። ልዩ ልዩ የሐሰት እምነቶች በተለይም የክህደት የማይገመቱ አይነት እምነቶች የተንበረከኩት በትንሣኤው ኃይል ሰባኪዎች ነበር። ሐዋርያ ሥራ ምዕራፍ 17 ላይ ምናልባት ሲነገር ሰምታችሁ እንደሆነ አላቅም፣ ፓስተር ተናግሮት እንደሆነ ሐዋርያት ሥራ ምዕራፍ 17 ላይ የሐዋርያው ቅዱስ ጳውሎስ ለአቴንስ ፈላስፎች ለኤፒኩሪያንስ እና ለስቶይክስ ለተባሉት ፈላስፎች ማርስ ተራራ በተባለው ተራራ ላይ ሲሰብክ ይሰብክ የነበረው ትንሣኤን ነበር እና እዛ ላይ ብዙዎቹ ፈላስፎች ጌታን ተቀብለዋል። የትንሣኤው ኃይል የሰዎችን ልብ የሚለውጥ የሰዎችን ልብ ካለማመን ወደ ማመን የሚያመጣ የትንሣኤው ኃይል፣ እኛም በእምነት የሚያቆም የሚያጸና የሚያበረታ አስደናቂ የእግዚአብሔር ኃይል ነው፣ የትንሣኤው ኃይል። ይሄ የትንሣኤው ኃይል በውስጣችን እንዲሰራ ልክ እንደ ጳውሎስ እሱንና የትንሣኤውን ኃይል እንዳውቅ ነው የምናፍቀው ወደሚል የትንሣኤው ኃይል ናፍቆት ውስጥ የምንገባ ከሆነ በህይወታችን ተአምር እናያለን። በህይወታችን አስደናቂ ክብር እናያለን። በህይወታችን አስደናቂ ምስክርነት እናያለን። ምናልባትም ለጌታ ለኢየሱስ ክርስቶስ ክብር ብዙዎች ወደዚህ እምነት እንዲመጡ መሳሪያዎች ልንሆን እንችላለን። ልክ እንደነ ጳውሎስ፣ ልክ እንደነ ጴጥሮስ፣ ልክ እንደነ ሐዋርያት። እግዚአብሔር ይመስገን የትንሣኤውን ኃይል ጌታ ኢየሱስ ክርስቶስ በህይወታችሁ እንዲያሳውቃችሁ ምኞቴም ጸሎቴም ነው። ከጸለይ ከዘመርን በኋላ በዚህ ጉዳይ ጸል ያለው እግዚአብሔር ይመስገን። አሁን ቁጥር ሰባትን እንዘምራለን ከናንሲ ጋር ቁጥር ሰባት ሰላም አለኝ ሰላም አለኝ።